ኤስቢኤስ አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረግዎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የጤና ባለሙያ ማርቆስ ቦጋለ፣ በኒው ሳውዝ ዌልስ ፌርፊልድ ሆስፒታል የከፍተኛ ክትትል ክፍል የጤና ባለሙያ፣ በቅድሚያ ለኤስቢኤስ ራዲዮ የጤና ፕሮግራማችን ላይ እንግዳ ለመሆን ስለቀረቡ እናመሰግናለን። እኔንም ይህንን በጣም አመሰግናለሁ። ዛሬ የምንነጋገርበት የጤና ርዕሰ ጉዳይ በተለይ ደግሞ ከሰውነታችን ክፍል ውስጥ ትልቅ ስራ ከሚሰሩት የሰውነት አካላት መካከል አንዱ በሆነው በኩላሊት ዙሪያ ነው። በኩላሊት ዙሪያ ስላለው የጤና ጠንቅ ከመነጋገራችን በፊት እስቲ መለስ ብለን ኩላሊት ስራው ምንድን ነው? ጥሩ ጥያቄ ነው። እንግዲህ ኩላሊት በሰውነታችን ውስጥ አስፈላጊ ከሆኑት የሰውነታችን ክፍል አንዱ ነው። ብዙ ስራዎች አሉት። በሰውነታችን ውስጥ አንዳንድ ሶስት ነገሮችን መናገር እንችላለን። አንደኛው በሰውነታችን ውስጥ ቆሻሻን ከደም በማጣራት በሽንት መልክ ወደ ውጪ ማስወገድ ነው። ሁለተኛው ደግሞ በሰውነታችን ውስጥ ወይም ሴሎች ውስጥ ከምንመገባቸውና ከምንጠጣቸው ምግቦች የሚፈጠሩ ጎጂ ወይም ቶክሲክ የሆኑት መርዛማ ነገሮች እንዲሁ በሽንት መልክ ያስወግዳል። እነዚህ መርዛማ ወይም ቶክሲክ ነገሮች ካልተወገዱ በሰውነታችን በኩላሊት አካባቢ ይጣበቁና ትናንሽ ጠጠሮችን ይፈጥራሉ። ያም ደግሞ ኪድኒ ስቶን ወይም የኪድኒ ጠጠር የምንለው የኩላሊት ጠጠር የምንለው ነው ማለት ነው። ያ ደግሞ በኩላሊት ላይ ኢንፌክሽን ይፈጥርና አንዱ መንስኤ ነው ማለት ነው። ሶስተኛው ኩላሊት በሰውነት ውስጥ ያመጣጥናል። ብዙ ፈሳሽ በሰውነታችን ውስጥ በሚከማችበት ጊዜ በሰውነት ውስጥ በተለይ በሳምባ፣ በመጠፈሻ አካላችን ውስጥ ሁለት ጉዳቶችን በትንሹ ያስከትላል ማለት ነው። አንደኛው ምንድን ነው? ሳምባችን ላይ ክብደት በመጨመር የሳምባ ስራ መተንፈስ ነው እና ሳምባ እንዳይተነፍስ ንጹህ አየር ወደ ውስጥ እንዳስገባ በሰውነታችን ደግሞ የተቃጠለውን አየር ወደ ውጭ እንዳስወጣ የሚያስወጣ ስለሆነ በዛ ላይ ተጽዕኖ በመፍጠር አገልግሎት ውጭ ያደርገዋል ማለት ነው። ሳምባ ደግሞ በትክክል ካልተነፈሰ ኦክሲጂን በሰውነታችን ወይ ኦክሲጂን ንጹህ አየር በሰውነታችን በተለይ በልብ በአንጎል ላይ በበቂ ሁኔታ ሳይደርስ ሲቀር የልብ ድካም ወይም በአንጎል ዙሪያ ደግሞ ስትሮክ የሚባሉት እንዲፈጥር ና ያ ስትሮክ ደግሞ ሰውነታችንን ፓራላይዝ ወይም ደግሞ ሽባ ያደርጋል ማለት ነው። ኩላሊት ከፍተኛ አገልግሎት ነው ሰውነታችን ስ ያለው ቀደም ብለው እንደ ጠቀሱት ኩላሊት ላይ የሚፈጠረው ችግር አልፎ ቸርፎ ሳምባንም ከዛም አልፎ ደግሞ እስከ ጭንቅላት ድረስ ሊደርስ የሚችል ችግሮችን እንደሚያስከትል ነው የገለጹት። ለመሆኑ ኩላሊት ሊታመም ወይም ደግሞ ኩላሊት ችግር ውስጥ ሊገባ የሚችለው በምን ምክንያት no ኩላሊት ታመመ የሚባለው መቼ ነው? ጥሩ ነው እንግዲህ፣ ኩላሊት የበሽታ መንስኤዎች አሉት። መንስኤዎቹ አንደኛው ዳይቤቲክ ወይም የሱኳር በሽታ ነው። ሁለተኛ ደግሞ ከፍተኛ የደም ግፊት አንድ ኩላሊት በሽታ መንስኤ ይሆናል። ሶስተኛ ደግሞ ኩላሊት ራሱ በኢንፌክሽን በበሽታ ስትጠቃ እና አንዳንዴም ደግሞ ከዘር ጋር በተለያዩ በዘር ፋሚሊ ባክግራውንድ አማካይነት የሚመጣ ነው። ዋና ጥያቄ እዚህ ምንድን ነው፣ የስኳር በሽታ እንዴት ኩላሊት ላይ ችግር ይፈጽል የሚባል ከሆነ ዳይቤቲክ ምንድን ነው? ዋና መጥፎ ገጽታው በሰውነታችን ውስጥ ያሉትን የደም ሴሎች እና የደም ማስተላለፋ ቱቦዎችን ስለሚጎዳ በኩላሊት ውስጥ ያሉትን የደም ስሮችን በመጉዳት ኩላሊት ስራውን በትክክል እንዳይሰራ ወይም እንዳይወጣ ያደርጋል ማለት ነው። ኩላሊት እንግዲህ ስራውን በሚስተጓጎልበት ጊዜ ቅድም ከላይ ያልናቸውን ነገሮችን ችግሮች ውስጥ እንገባለን ማለት ነው። እንዲሁም ደግሞ ኃይለኛ ወይም ከፍተኛ የደም ግፊት ሳንቆጣጠር ስንቀር በኩላሊት ላይ ችግር ያመጣል። ምክንያቱም የደም ቧንቧዎቹ በኩላሊት አካባቢ ያሉት እነ አርተሪ የምንላቸው የደም ቧንቧዎች ከልብ ወደ ሰውነት ደምን የሚያመላልሱ ደካማ ያደርጋቸዋል፣ ደግሞ እንዲጠቡ ያደርጋቸዋል። በሚጠብበት ጊዜ በበቂ ሁኔታ ደም ወደ ኩላሊት ስለማይተላለፍ ደካማም ሲሆን ደግሞ በሚገባ የደም ስሮቹ የደም አርተሪዎቹ በትክክል ለኩላሊት ስለማይደርስ ኩላሊት ላይ ችግር ይፈጥራል ማለት ነው። እነኚህ ሶስት እና አራት ነገሮች በኩላሊትም በሽታ መንስኤዎች ናቸው ማለት ይቻላል። ለመሆኑ አንድ ሰው የኩላሊት በሽተኛ መሆኑን ወይም ደግሞ ኩላሊቱ እንደታመመ እንዴት ያውቃል? አንድ ሰው የኩላሊት በሽተኛ መሆኑን የኩላሊት በሽተኛ መሆኑን የሚያውቀው ምንድን ነው? አንደኛ የሽንት ባህሪው ይቀይራል። ለምሳሌ ቶሎ ቶሎ መሽናትን ካመጣ አንዱ ምልክት ነው። ሌላው ደግሞ በሽንታችን ውስጥ ደም ካለበት አንዱ ምልክት ነው። ሌላው ደግሞ በእግራችን አካባቢ በተለይ በእግር በቁርጭምጭሚት አካባቢ የማበት ምልክቶቹን ካሉ ህመም በኩላሊታችን በጀርባችን አካባቢ ህመሙ ከኩላሊት ጀምሮ እስከ ጀርባ ድረስ ሊሄድ ስለሚችል እነኚህ ምልክቶች ስታዩ እንግዲህ የህክምና ባለሙያ ዶክተሮችን ማየቱ ጠቃሚ ነው። በዚህ መንገድ ማወቅ ይቻላል። በተለይ ደግሞ በውጭ ዓለም ውስጥ ለሚኖሩ የህብረተሰብ ክፍሎች የኩላሊት በሽታ ምን ያህል አስጊ ነው? ለምሳሌ የስኳር በሽታ በተለይ በውጭ ሀገር በሚኖሩ በምዕራባውያን የህብረተሰብ ክፍሎች ዘንድ ቁጥሩ ከፍተኛ ነው፣ ከአገር ቤት ካለው ጋር ሲነጻጸር ማለት ነው። ይህስ በውጭ ሀገር በመኖርና ና ሀገር ውስጥ በመኖር የሚፈጥረው የተለያየ ሁኔታ አለ። የበሽታውን የመያዝ እድል የመጨመር ና የማሳነስ ሁኔታ አለ። አዎ በጣም አለው። በተለይ ያው በውጭና በሀገር የምንኖር ብዙ ልዩነት አለ። ሁለተኛ የኑሮ ሁኔታችን በዚህ በውጭ በምኖርበት ጊዜ ነኚ ፉድ ሴፍቲዎች የመሳሰሉት መጠኖች ይመጠናሉ የሚቆጣጠረውም አካል ቦዲ ይኖራል። በሀገር ውስጥ ግን ያው እንደፈለጉ የሚያደርጉበት ደረጃ ነው። ሁለተኛ ደግሞ ጤናችን በመከታተሉ ቶሎ ቶሎ ሐኪም በማየቱ መድኃኒት በሚገባ በማግኘት ሕክምና በነፃ ስለሆነ በሀገራችን ከፍተኛ ሲሆን፣ በውጭ የምንኖር በፖፑሌሽን ደረጃ ዝቅተኛ ነው። ግን አሁን ለምሳሌ በአውስትራሊያ ስንወስድ አስሩ አንዱ ሰው በኩላሊት በክሮኒክ በምንለው በከፍተኛ ኩላሊት ይጠቃል። ማንነት ነው። ያ ማለት እንግዲህ ካለው ፖፑሌሽን አስር ፐርሰንቱ ወይም አንድ ነጥብ ሰባት ሚሊየን ሰው በአመት ውስጥ ይህንን ችግር ይደርስበታል ማለት ነው። በውጭ አለም በምኖር ሰዎች ላ ኩላሊት አይታመም። በጤና ለረጅም ጊዜ እንዲቆይ አንድ ግለሰብ ማድረግ ያለበት ነገር ምንድን ነው? ወይም ደግሞ መከላከያው ምንድን ነው? ኩላሊቱ እንዳይታመም እንዳይታመም እንግዲህ የምናደርጋቸው እንክብካቤዎች፣ መከላከያዎች የሚባሉት አንደኛ በምንበላና በምንጠጣ መጠጦች ላይ ጥንቃቄ ማድረግ ነው። ለምሳሌ ጣፋጭ መጠጦች እንደሶዳ ሶዳ የመሳሰሉት ምግቦች ላይ የጨው ብዛት በሚኖርበት ጊዜ እነኚህ ነገሮችን መጠንቀቅ ለግላ ደግሞ ላይፍ ስታይሎችን የሚያጨሱ ሰዎች ሲጋራ የሚያጨሱ ሰዎች ከዛ መቆጠብ የመሳሰሉት እና ሁል ጊዜ ደግሞ ኤክሰርሳይዝ የሰውነት እንቅስቃሴ እንቅስቃሴ ማድረግ ብዙ ውሃ መጠጣት በተለይ ውሃ በብዛት መጠጣት በኩላሊት ውስጥ ያሉትን ነገሮችን ቆሻሻዎችን እንዲያጣራ ለሰውነታችንም አስፈላጊ ነው በተለይ ለልጆቻችን እነኚህ አሁን የፉድ ሴፍቲ በተለይ አሁን በአፍሪካ በሀገራችን በመሳሰሉት የምግብ ሴፍቲዎች ስለሌሉ በአንድ ሶዳ ውስጥ ያለው ስኳር መጠን እንደው በግምት ከሰባት እስከ አስር የሚሆን የሻይ ማንካ ይገባበታል። ይህንን እንግዲህ አንድ ሰው በቀን ያንን አክል በሚወስድበት ጊዜ በስድስት ወር በአመት እስከ ኢድሜ ልኩ በምታይበት ጊዜ ብዙ ስለሚሆን ከነኚህ አይነት ምግቦችና መጠጦች አልኮል መጠጦችም ለራሳችንም ለልጆቻችንም ጥንቃቄ ማድረጉ የመከላ መከላከያ መንገዱ ሊሆን ይችላል። የመዳን አቅሙ ምን ያህል ነው? በየትኛው ፍጥነትስ ወደ ሕክምና ተቋም ቢካሄድ ነው አንድ ኩላሊት ቶሎ ሊድን የሚችለው? ከዚህ ጎን ለጎን ደግሞ ብዙ ጊዜ ሁለት ኩላሊት ነው ያለው የሰው ልጅ ና በአንዱ ቢታመም ወይም ደግሞ አንዱ ቢወጣ እንኳን በሁለተኛው መኖር ይቻላል። ና ይሄስ ምን ያህል አስተማማኝ ነው? ጥሩ ነው። እንግዲህ ምንድን ነው በመጀመሪያው ምንድን ነው የኩላሊት እንግዲህ ከታመመ ሊድን የሚችል ደረጃ አላቸው። የኩላሊት የህመሙ ደረጃ አለው ኤሊ ስቴጅ የምንላቸው የመጀመሪያዎቹ ማካከለጃ እና ሌተር ስቴጅ ወይም ደግሞ ክሮኒክ ደረጃዎች ናቸው። በኤሊ ስቴጅ እና በመካከለኛ ደረጃ ኩላሊትን መታመማችን ካወቅን ወይም ደግሞ በተለያዩ የሽንት ምርመራ በኢሜጂንግ በኤክስ ሬይ የመሳሰሉት፣ በአልትራ ሳውንድ የመሳሰሉት ነገሮችን ከተከታተልና ና እነኚህ ነገሮች ካሉብን የኢሊ ና የሚድል ስቴጁ በሽታ ወደ ላይ እንዳይሄድ ወደ ሶስተኛው ደረጃ ክሮኒክ ደረጃ ደርሶ እንዳይጎዳን ማድረግ ይቻላል። እንግዲህ ክሮኒክ ደረጃ ከደረሰ ትሪትመንቱ ሁለት አይነት ነው፣ ኦፕሽን ያለው አንደኛው ያው በሰውነታችን የኩላሊት ስራ ደምን እና ቆሻሻ ከደሙስ ማጣራ ስለሆነ እሱን ተከቶ የሚሰራ ሪፕሌስመንት ትራፒ ነው የሚያስፈልገው። እና ያ ወይም ደግሞ ዳላሲስ አንደኛው አማራጭ ነው፣ በማሳሪያ በማሽን አጣርቶ መመለስ ነው። ሁለተኛው ደግሞ ያው ደህና የሆነ ኩላሊትን ፕሌስመንት ማድረግ ነው። በመጨረሻም እንግዲህ አንድ ሰው ኩላሊት በሽታን እንዳይዘውን እርሶም እንደ ጤና ባለሙያ ምን መደረግ አለበት? ሰው ልጅ ጤናውን ጠብቆ ለመኖርም በዚህ በውጭ በኖር አካባቢ ጤናችን በበቂ ሁኔታ የምግባችንን ቅድም ያልኳቸው ነገሮችን በምንመገባቸው የምንጠጣቸው መጠጦች ላይ ጥንቃቄ ማድረግ፣ የአካል እንቅስቃሴ ማድረግ፣ ስጋራን አለማጨስ የመሳሰሉትን ነገሮች ደግሞ ምልክቱ ደግሞ ስታይ አክሰሱ ስላለን በቶሎ ሕክምና ማየቱ በጣም አስፈላጊ ይመስለኛል። የጤና ባለሙያ ማርቆስ ቦጋለ በኒው ሳውዝ ዌልስ ፌርፊልድ ሆስፒታል የከፍተኛ ክትትል ክፍል የጤና ባለሙያ ስለ ኩላሊት በሽታ መንስኤዎቹን፣ መፍትሄዎቹን በተመለከተ ስለ ሰጡን ማብራሪያ እጅግ በጣም እናመሰግናለን።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 ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስፔስ አምሃሪክ ይከተሉን።